በከፍተኛ አምስት ደረጃ የሚለካው ሃሪኬን ኤርማ የተሰኘ ብርቱ ዝናብ የተቀላቀለበት ከባድ አውሎ ነፋስ ወደ ፍሎሪዳ እያመራ ነው። የአትላንቲኩ ዝናብ የተቀላቀለበት ከባድ አውሎ ነፋስ የካሪቢያን ደሴቶችን አተራምሶ ሞትን፣ ውድመትን አስከትሏል። በመጪው እሁድ ደቡባዊ ፍሎሪዳን ያጠቃል ተብሎ ይጠበቃል። ከዚያም ወደ ሰሜን ጆርጂያና ደቡብ ካሮላይና ይዘምታል ተብሏል። የአሜሪካ ድምፅ ራዲዮ ዘጋቢ ዝላቲካ ሆክ ያጠናቀረችው ዘገባ አለ። አዳነች ፍሳዬ ታቀርባለች። ባርፑዳ በተባለው የካሪቢያን ደሴት ያሉት ሕንፃዎች ከመላው ጎደል በሙሉ ጉዳት ደርሰባቸዋል። ፖርቶሪኮ በአውሎ ነፋሱ በቀጥታ ባትመታም አንድ ሚሊዮን የሚሆኑ ነዋሪዎቿ የኤሌክትሪክ መብራት የላቸውም። ከባድ ዝናብ የተቀላቀለበት አውሎ ንፋስ ኃይል በፍሎሪዳ በኩል የሚያልፍ ከሆነ ከባድ ቀውስ ያስከትላል። ሴት በርንስታይን የተባሉ የሳይንስ ጠቢብ ሂሪክን ኤርማ ከዚህ ቀደም የትም ያልታየ ያህል ከፍተኛ ጥንካሬ ያለው መሆኑን ገልጸዋል። ለ37 ሰዓታት ያህል በሰዓት 185 ማይል ሲወነጨፍ ታይቷል ብለዋል። ማራላጎ የተባለው የፕሬዚደንት ትራምፕ ግዙፍ ቤትና ሌሎች ፍሎሪዳ ያሉት ንብረቶቻቸው ሄሪክን ኤርማ በሚጓዝበት መንገድ ላይ ነው ያሉት። ዶናልድ ትራምፕ ፍሎሪዳ ተዘጋጅታ እንደምትጠብቀው ገልጸዋል። ጎቨርኖር ወርኪንግ የክፍለ ግዛቱ አስተዳዳሪ በርትተው እየሠሩ ናቸው። ፌዴራል የአስቸኳይ ጊዜ አስተዳደር፣ የጠረፍ ጥበቃ ክፍልና መላ ሕዝባችን በሚገባ ተዘጋጅተው እየጠበቁ ናቸው። መልካሙን ዜና ነው የምንጠብቀው። የፍሎሪዳ አስተዳዳሪ ሪክ ስካት ፍሎሪዳ ኪስ የተባሉት የተያዙ ደሴቶች ነዋሪዎች ከአካባቢው እንዲወጡ አዘዋል። ይህ ከባድ ነገር በመሆኑ ችላ የምንለው አይደለም። ለሕይወት ያሰጋል። እንወጣዋለን ሊባል የሚቻል አይነት አይደለም። ሰዎች ከፍሎሪዳ በብዛት እየወጡ በመሆናቸው መንገዶች ተጨናንቀዋል። በሱቆችና በእንዚን ማደያዎች አካባቢ ረዣዥም ሰልፎች ይታያሉ። ቴክሳስ ላይ ሲረዳ የቆየው የአሜሪካ ቀይ መስቀል ማኅበር ሄሮክን ኤርማን ተዘጋጅቶ እየጠበቀ ነው። የጆርጂያና የደቡብ ካሮላይና ነዋሪዎችም ከነገ ቅዳሜ ማለዳ አንስቶ ከአካባቢዎቹ እንዲወጡ ታዘዋል።